በዳንግላ ከተማ ተወልደው ቤተሰብና ሀብት ንብረት ያፈሩ ነዋሪዎች እስከ ትላንት ድረስ በዘለቀው የቤት ማፍረስ ተግባር ተማሯል። ቤት ንብረታቸው ፈርሶባቸው መጠጊያ እንዳጡም ለዲዳብሊው ተናግረዋል። በከተማዋ ለረዥም ዓመታት የኖሩ የአይን እማኝ ስለ ሁኔታው እንዲህ ነግረውናል። ሕገ ወጥ በሚል ሰበብ የነዋሪዎች ቤቶች እየፈረሱ ነው። የሚፈርሱት ቤቶች ከአስር አመት በላይ ከአስራ አራት አመት በላይ ተሰርተው የቆዩ ቤቶች ናቸው። እነዚህ ቤቶች አሁን ዜጎች ንብረታቸውን አጠዋል። ከቤት ንብረታቸው ተፈናቅለዋል። አሁን ሜዳ ላይ ሰዎችን ለመጣል መጀመሪያ ሲሰሩ መንግስት ዝም ብሎ ሲያይ ቆይቶ አሁን ላይ ሕገ ወጥ ናችሁ ማለት የሕግ መሰረት አለው ወይ የሚል ነገር አለኝ ለኔ። ሌላው የአይን እማኝ በበኩላቸው ተከታይን ብለዋል። የፈረሰባቸው ሰዎች እንዲሁም በቃ ከራይ መጠያ ያጠው ከዚህ በፊት እንኳን ራሱ መከራየት የማይችል የማህበር ቤት የነበረውን ከመጠን በላይ የሶስት መቶ ብር አራት መቶ ብር የሚከራይ የነበረውን ወደ ሺህ ብር እያሏቸው ነው። አሁን ለእነዛ ሰዎች መጠያ ያጠው እነዛ ምንትን እያሉ ነው። ከ1952 ዓ ም ጀምሮ በዳንግላ ከተማ ነዋሪ የሆኑትና በ1981 ዓ ም የቀለሱት ቤት የፈረሰባቸው ሌላው ወገን ተከታዩን ብለዋል። አርሶ አደሮች ነን። አትክልት ተክልን ከብት አርብተን አርሰን ነበር። ምንም መገብ የእርሻ መሬታችን ከሚሄዱ ባሻገር መጠለያ መስራል መጠለያ ሳጥ የእኔ ብቻ አይደለም። በአንድ ሺህ በላይ የሚቆጠረው ቤት ነዋሪ የሆነው ከዚህ ባሻገር ደግሞ ጭቃ ቡክተው እንጨት ፈልጠው ደንጃ ፈልጠው አጠራቅመው መጠጊያ ያጡት ከባለ ይዞተው ከባለ ደብት የአረንጓዴ ደብተር ካላቸው አርሶ አደሮች የሰሩ የሚሸጡላቸውን ቤት ሰርተው የተጠጉት አብዛኛውን ምንም መጠጊያ የሌላቸው ወላጅ አልባዎች በሚገርም ሁኔታ ከርታ እርዳታ ድርጅት ሰጪዎች ተለምኑ የተሰራውን ቤት አፍርተው ነው የወሰዱ። በሰራተኛ በቤቶቹ መፍረስ ይበልጥ ተጠቂ የሆኑት ሴቶችና ህጻናት መሆናቸውን ነዋሪዎቹ ነግረውናል። ቤት የፈረሰባቸው ሌላኛው ወይዘሮ እንዲህ ሲሉ ብሶታቸውን ተናግረዋል። አስራ አምስት ዓመት ነው የኖርኩትኝ። ያው ምሪት ብንል ምሪት በማጣታችን ባገኘና ተሸቅለንም ሆነ መከራ ስቃያችን አይተን ደረቆት አምሰን ስንት ነገር ስንት ልጆች ይዘን ቤተሰቦቻችንን መጠለያ በማጣታችን ያው ባገኘና ሳንቲም ገዝተን እንኖር ነበር ያችን ቤት ማለት ነው። አሁን በቀጥታ መጡና ወይ አልሰበሰቡን፣ በዚህ ቀም እናፈርሰውን አላሉ። በውስጥ ልጆቻችንን ሳንሸክፍ ያለ ንብረታችን ሳንሸክፍ ያለ ሀብታችን ሳንሸክፍ ዝም ብለው በቃ በመኪና ያልተባለም መከላከያና ፖሊስ ይዘው መጡና ወረዱ ቀጥታ ዝም ብሎ ስንት ስንት ሜትር የሚሆን ጋሬጣ እንደ እንጨት ይዘዋል። በዚያ ዝም ብሎ ቆርቆሮችን እየሸነታተሩ አወራርደው ይዘው ተዱ። ህጻናት ያለው መቼም ህጻናት ዝናቡንም እንትኑንም ስለማይችል ያው እየተፈለገ ቤት እስከ ድሮ በመቶና በመቶ አምሳ የማይከራይ የራሱ በአምስት መቶ በዚያ እየተባለ ለጊዜው እያለ እየተጠጋ ነው ያለ። ወንዶች ግን አብዛኛውን አሁን ከብት ያለው ባለጋሪ ይሄው ጋሪ ሸቅሎ የሚኖር ነው። በቅሎ ያለው ማንም የሚያስጠጋው ስላታ ባራጅ ሽጦ እስከሚጨርስ ድረስ ያው ዝም ብሎ እዚያው ላይ ዝም ብሎ ሜዳ ላይ ነው ያለ እንዳለ ተጠቅላላ። በዚህ ጉዳይ ላይ የከተማዋ ከንቲባን ለማነጋገር በተደጋጋሚ ስልክ ብንደውልም ሊያነሱልን አልቻሉም። በጽሁፍ መልእክት ምላሽ እንዲሰጡን ጭምር ብንጠይቅም ፍቃደኛ ሳይሆኑ ቀርቷል። በተመሳሳይ ዜና የዛሬ ሁለት ዓመት በአዲስ አበባ ሀና ማርያም አካባቢ ቤት የፈረሰባቸው ወገኖች ሸራ ወጥረው እየኖሩ የነበረ ቢሆንም አፍራሽ ግብረ ኃይሎች ዛሬ ለማፍረስ መጥተው በሕዝቡ ጩኸት መመለሳቸውን ነዋሪዎች ለዲዳብሊው ተናግረዋል። ዛሬ በሕዝቡ ጩኸት ይመለሱ እንጂ ተጠናክረው መጥተው ሸራችንን አፍርሰው መድረሻ ያሳጡናል የሚል ስጋት እንዳላቸው ነዋሪዎቹ አክለው ገልጿል። ለዲዳብሊው ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም